መጽሐፈ ነህምያ ምዕራፍ አስራ አንድ የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከአሥሩ ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም፣ ዘጠኙም በሌሎች ከተሞች ይቀመጡ ዘንድ ዕጣ ተጣጣሉ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የአገሩ አለቆች እነዚህ ናቸው እስራኤል ግን ካህናቱም፣ ሌዋውያኑም፣ ናታኒምም፣ የሰለሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላልኤል ልጅ የሰፍጥያስ ልጅ የአማርያ ልጅ የዘካርያስ ልጅ የኦዚያ ልጅ አታያ የሴሎናዊውም ልጅ የዘካርያስ ልጅ የዮያሬብ ልጅ የአዳያ ልጅ የኦዛያ ልጅ የኮልሄዜ ልጅ የባሮክ ልጅ መእሴያ። በኢየሩሳሌምም የተቀመጡት የፋሬስ ልጆች ሁሉ አራት መቶ ስድሳ ስምንት ጽኑዓን ነበሩ። የብንያመም ልጆች እነዚህ ናቸው፦ የየሻያ ልጅ የኢቲኤል ልጅ የመእሴያ ልጅ የቆላያ ልጅ የፈዳያ ልጅ የዮእድ ልጅ የሜሱላም ልጅ ሰሉ ከእርሱም በኋላ ጌቤና ሰላይ፣ ዘጠኝ መቶም ሀያ ስምንት አለቆቻቸውም የዝክሪ ልጅ ኢዮኤል ነበር። የሐስኑአም ልጅ ይሁዳ በከተማው ላይ ሁለተኛ ነበር። ከካህናቱ የዮያሬብ ልጅ ዮዳኤ ያኪን የእግዚአብሔርም ቤት አለቃ የሐቂጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ ሰራያ የቤቱንም ሥራ የሠሩ ወንድሞቻቸውም ስምንት መቶ ሀያ ሁለት የመልኪያ ልጅ የፋስኮር ልጅ የዘካርያስ ልጅ የአሚስ ልጅ የፈላልያ ልጅ የይሮሃም ልጅ አዳያ ወንድሞቹም የአባቶቹ ቤቶች አለቆች ሁለት መቶ አርባ ሁለት የኢሜር ልጅ የምሽሌሞት ልጅ የአሕዛይ ልጅ የኤዝርኤል ልጅ አማሲያ ወንድሞቻቸውም መቶ ሀያ ስምንት ጽኑዓን ኃያላን አለቆቻቸውም የአግዶሊም ልጅ ዘብድኤል ነበር። ከሌዋውያንም የቡኒ ልጅ የአስቢያ ልጅ የአዝሪቃም ልጅ የአሱብ ልጅ ሻማያ ከእግዚአብሔርም ቤት በሜዳ በነበረው ሥራ ላይ የነበሩ የሌዋውያን አለቆች ሳባታይና ዮዛባት፣ በጸሎትም ጊዜ ምስጋናን የሚቀነቅኑ አለቃው የአሳፍ ልጅ የዘብዲ ልጅ የሚካ ልጅ መታንያ በወንድሞቹም መካከል ሁለተኛ የነበረ በቅበቃር የአዶታምም ልጅ የጋላል ልጅ የሳሙስ ልጅ አብዲያ በቅድስቲቱም ከተማ የነበሩ ሌዋውያን ሁሉ ሁለት መቶ ሰማንያ አራት ነበሩ። በሮቹንም የሚጠብቁ በረኞች አቁብና ጤልሞን ወንድሞቻቸውም መቶ ሰባ ሁለት ነበሩ። ከእስራኤልም የቀሩት ከካህናትና ከሌዋውያንም እያንዳንዳቸው በየርስታቸው በይሁዳ ከተሞች ሁሉ ውስጥ ነበሩ። ናታኒምም በዖፌል ተቀምጠው ነበር። ሲሐና ጊሽጳ በናታኒም ላይ ነበሩ። በእግዚአብሔርም ቤት ሥራ ላይ ከነበሩ መዘምራን ከአሳፍ ልጆች ወገን የሚካ ልጅ የመታንያ ልጅ የሐሽቢያ ልጅ የባኒ ልጅ ኦዚ በኢየሩሳሌም የሌዋውያን አለቃ ነበረ። ስለ እነርሱም የንጉሥ ትእዛዝ ነበር፣ የመዘምራኑም ሥርዐት ለየዕለቱ የተሠራ ነበር። ከይሁዳም ልጅ ከዛራ ወገን የሜሴዜቤል ልጅ ፈታያ ስለ ሕዝቡ ነገር ሁሉ በንጉሡ አጠገብ ነበረ። ስለ መንደሮችና ስለ እርሾቻቸው ከይሁዳ ልጆች አያሌዎች በቂርያት አርባቅና በመንደሮቿ በዲቦንና በመንደሮቿም በይቀብፅኤልና በመንደሮቿ በኢያሱ በሞላዳ በቤት በቤት ጳሌጥ በሐጸር ሹዓል በቤርሳቤህና በመንደሮቿ በጲቅላግ በምኮናንና በመንደሮቿ በአይንሪሞን በጾርአ በየርሙት በዛኖዋ በአዶላም በመንደሮቿም በለኪሶና በእርሻዎቿም በአዜቃና በመንደሮቿ ተቀመጡ። እንዲሁ ከቤርሳቤህ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። የብንያምም ልጆች ከጌባ ጀምሮ በማክማስ፣ በጋያ፣ በቤቴልና በመንደሮቿ በአናቶት፣ በኖብ፣ በሐናንያ፣ በሐጾር፣ በራማ፣ በጌቴም፣ በሃዲድ፣ በስቦይም፣ በንበላት፣ በሎድ፣ በአኖ፣ በጌሃራሺም ተቀመጡ። በይሁዳም ከነበሩ ሌዋውያን አያሌ ክፍሎች ወደ ብንያም ሆኑ።